እንደምናመሽታችሁልኛል! የተከበራችሁ አድማጮቼ፣ ኢትዮጵያውያን በአትሌቲክሱም በእግር ኳሱም ድል የተቀዳጁባቸውን ዜናዎች ይዘናል። ሰለሞን ክፍሌ ከዋሽንግተን ገዛኸኝ ጽዮን መስቀል ከአዲስ አበባ እናስተናግዳለን። አብራችሁን ቆዩ። በሳምንቱ ማብቂያ በዓለም የተለያዩ ከተሞች በተካሄዱ የሩጫ ውድድሮች የኢትዮጵያ አትሌቶች አስመስጋኝ ውጤቶችን አስመዝግበዋል። ትሬንቶ፣ ኢጣሊያ ትላንት በተካሄደው 69ኛው የጂሮ አልሳስ ትሬንቶ፣ ኢጣሊያ ትላንት በተካሄደው 69ኛው የጂሮ አልሳስ ውድድር ሙክታር ኢድሪስ 10ሩን ኪሎ ሜትር በ28 ደቂቃ ከ48 ሴኮንድ በአንደኝነት አጠናቋል። ሻምፒዮንነቱንም በተሳካ ሁኔታ ተከላክሏል። በዓለም አገር አቋራጭ የነሐስ ሜዳሊያ ተሸላሚው ሙክታር ባለፈው ዓመት ያስመዘገበውን ፈጣን ጊዜ ትላንት በስድስት ሴኮንድ አሻሽሏል። በዚህ ከባድ ፉክክር በ2009 በ1500 ሻምፒዮኑ የባህሬኑ ዩሴፍ ሳዕድ ካሜል፣ በዓለም ማራቶን የነሐስ ሜዳሊያ ተሸላሚው ዩጋንዳዊው ሶሎሞን ሙታይ፣ በ2008 ኦሊምፒክ በ5000 የብር ሜዳሊያ ተሸላሚው ኬንያዊው ኤድዊን ሶይ እና በ2012 ኦሊምፒክ በ5000 የብር ሜዳሊያ ያገኘው ኬንያዊው ቶማስ ሎንጎሲዋ ይገኙበታል። በትሬንቶ በተከታታይ ለሁለተኛ ጊዜ ማሸነፍ ያስደስታል። ጥሩ ውድድር ነበር። በቤጂንጉ የዓለም አትሌቲክስ ሻምፒዮና በ10 ሺህ በአስረኝነት መፈጸሜ ግን ቅር አሰኝቶኛል ብሏል ሙክታር ኢድሪስ ለጋዜጠኞች ሲናገር። ትላንት እዚህ በዩናይትድ ስቴትስም የሺካጎ ማራቶን ተካሂዷል። የሴቶቹን ኬንያዊቷ ፍሎረንስ ኪፕላጋት በሦስት ዓመት ለሁለተኛ ጊዜ አሸንፋበታለች። ጊዜዋም 223 33 ሆኗል። ኢትዮጵያውያቱ ኢትዮጵያውያቱ ይበርቃል መለሰና ብርሃኔ ዲባባ ሁለተኛና ሦስተኛ በመሆን ተሸልመዋል። የወንዶቹን የሚያሸነፈው ኬንያዊ ነው፣ ዲክሰን ቹምባ ይባላል። 2፡09፡25 ገብቷል። በሁለተኝነት እና በሦስተኝነት ተከታትለው የገቡትም የኬንያ አትሌቶች ናቸው። ሳሚ ኪትዋራና ሳሚ እንዱጉ ይባላሉ። በበርሊኑ የዓለም 10 ኪሎ ሜትር ሩጫ ውድድር ደግሞ ግላዲስ ቼሺሬ 30 ደቂቃ ከ41 ሴኮንድ በማጠናቀቅ በርቀቱ ዘጠነኛዋ ፈጣን ሯጭ ሆናለች። ሁለተኛ የወጣችውም ኬንያዊት ናት። አሊስ ናኦኑና ትባላለች። ሱቱሜ አሰፋ ከበደ ከኢትዮጵያ ሦስተኛ ሆናለች። በወንዶቹ የዓለም ወጣቶች ሻምፒዮኑ ኬንያዊው አሪፒት በወንዶቹ የዓለም ወጣቶች ሻምፒዮኑ ዩጋንዳዊው ጆሽዋ ቼፕቴጌ አንደኛ ወጥቷል። 27 ደቂቃ ከ50 ሴኮንድ የገባበት ጊዜም የዩጋንዳን ብሔራዊ ሬኮርድ ሰብሯል። ኬንያዊው ፊሌሞን ቼቦይ ሁለተኛ፣ ኢትዮጵያዊው አባይነህ ደጉ ሦስተኛ። በመጨረሻም የትላንቱን አይደንሆቨን ማራቶን ኬንያውያን ያሸነፉበት መሆኑን እናገኛለን። ከሁለት ዓመታት በፊት ማለትም በ2013ና 14 ኢትዮጵያውያኑ የማነጸጋይና ጥላሁን ረጋሳ የበላይነት አሳይተው እንደነበር አይዘነጋም። ትናንትና ግን ኬንያዊው ስቴፈን ስቴፈን ቼቦጉድ ሁለት ሰዓት አምስት ደቂቃ ከአምሳ ሁለት ገብቶ በአንደኝነት ተሸልሞበታል። አትሌቲክሱን በዚሁ ላብቃ። በእግር ኳስ በአገር ውስጥና በውጭ ስለተካሄዱ ግጥሚያዎች የአዲስ አበባው ግዛኝ ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰሎሞን። ያሳለፍነው ሳምንት አብዛኛዎቹ የእግር ኳስ ጨዋታዎች በአህጉራዊና በዓለም ዋንጫ ማጣሪያ ላይ እያተኮሩ ነበሩ። አፍሪካ አህጉር የተካሄዱት ለሁለት ሺህ አስራ ስምንት የሩሲያ ዓለም ዋንጫ የቅድመ ማጣሪያ በየአራት ቀን ልዩነት ተከናውነዋል። ባለፈው ሐሙስ ከሳኦቶሜ እና ፕሪንሲፔ አቻው ጋር ቅድመ ማጣሪያውን ከሜዳው ውጪ የተጫወተው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ አንድ ለባዶ ተሸንፎ ነበር። ከአራት ቀናት በኋላ በመልሱ ማለት ነው የቅድሚያ ማጣሪያ መልስ ጨዋታ በአዲስ አበባ አድርገው የኢትዮጵያ ብሔራዊ ቡድን በሶስት ለባዶ አወራርዶ በአጠቃላይ ውጤት ሶስት ለአንድ ወደ ቀጣይ ማጣሪያ አልፏል። በዳዊት ፍቃዱ ደቂቃ ባልሞላ ጊዜ አንድ ግብ ያሳረፈው የኢትዮጵያ ብሔራዊ ቡድን ተረፍት መልስም በአርባ ሰባተኛው ደቂቃ ጋቶች ፓኖም በፍጹም ቅጣት እንዲሁም በስልሳ ሰባተኛው ደቂቃ ራምኬሎ ሁለት አክለው ዋልያዎቹ ግብ ሳይቆጠርባቸው ሶስት በባዶ ረትተዋል። ቀጣዩ የኢትዮጵያ ብሔራዊ ቡድን ተጋጣሚ ኮንጎ ብራዛቪል ቡድን ጠንካራ ብቃት ያለው ሲሆን የኮንጎና የኢትዮጵያ ብሔራዊ ቡድኖች የደርሶ መልስ ማጣሪያ ከአንድ ወር በኋላ ሊካሄድ መርሃ ግብ ወጥቶለታል። በሌሎች የአፍሪካ ሞች ከተደረጉት ማጣሪያዎች መካከልም የኬንያ ብሔራዊ ቡድን በሜዳው ከሞሪሸስ ጋር ያለ ግብ ተለያይተዋል። ሆኖም የኬንያ ቡድን ከአራት ቀን በፊት ሞሪሸስን በሜዳው አምስት ለሁለት ረትቶ ስለነበር በአምስት ለሁለት አጠቃላይ ውጤት የኬንያ ቡድን በቀጣይ ማጣሪያ አልፏል። የታንዛኒያ ቡድንም ትናንት በሀገሩ ላይ ማላዊን አስተናግደው ሁለት ለባዶ በመርታት በአጠቃላይ ውጤት ሁለት ለአንድ ለቀጣይ ማጣሪያ አልፏል። ሌላው የእግር ኳስ ዜና በደሴቲቷ ሀገር ፓፓ ጊኒ ለምታዘጋጀው ለሀያ አመት በታች የዓለም ሴቶች እግር ኳስ ዋንጫ የኢትዮጵያ ቡድን ኦገድ ቡድን የቡርኪና ፋሶ አቻውን ሁለት ለባዶ አሸንፎ ዛሬ ማምሻውን ወደ አዲስ አበባ ይገባል ተብሎ ይጠበቃል። ያልተጠበቀ ውጤት ያስመዘገበው የኢትዮጵያ ከሀያ አመት በታች ሴቶች ቡድን ቀደም ሲልም የካሜሮናቸውን ደርሶ መልስ አሸንፎ ነው ለሁለተኛው ማጣሪያ የደረሰው። ከረፍት በፊትና ከረፍት መልስ ሁለቱንም ጎል በቡርኪና ፋሶ ቡድን ላይ ያገባችው ሎዛ አረሳ ናት። የዚህችም አጥቂ ብቃቷ እየጨመረ ነው። ባለፈው ካሜሩንን ሲያሸንፉ የሎዛ አበራ ድርሻ እጅግ እጅግ የላቀ ነበር። ቡድኑ ወደ ቡርኪና ፋሶ ከመሄዱ በፊት ሎዛ የሚከተለውን ተናግራ ነበር። ሁላችንም ባለን የምንችለውን አድርገን መስዋዕት መክፈል ያለብን ከፍለን ቀጣዩን ጨዋታ እነሱን አሸንፈን ወደ ቀጣዩ ዞር ማለት እንፈልጋለን። የሚከፈለውን ዋጋ ከፍለን ወደ እሱ መሱ ጨዋታ አሸንፈን ወደ ቀጣዩ ዞር እናልፋለን ብዬ ነው ማስብ። ጎል እንደምታስቆጥርም አልጠራጠርም ብላ ነበር ሎዛ ነው ጎላ አገባለሁ። ይህን ያክል ነው ብዬ መናገር አልችልም፣ ግን ጎላ አገባለሁ። ሎዛ የተናገረችውም በተግባር አስመስክራ ቡድኑን ለድል አብቅታለች። ከሀገር ውጪ ሁለት ለባዶ ያሸነፈው የኢትዮጵያ ወጣት ሴቶች እግር ኳስ ቡድን አዲስ አበባ ላይ ወደፊት ማለት በሚያደርገው የመልስ ማጣሪያ አሸንፎ ወደ ቀጣይ ማጣሪያ እንደሚሸጋገር የቤት ስራውን ኦጋዱጉ ላይ አስቀድሞ የጨረሰ ይመስላል። አፍሪካ ወደ ሌሎች የተወሰኑ የአህጉራት ማጣሪያዎች ጨዋታ ስንሸጋገር በላቲን አሜሪካ በእግር ኳስ ግዙፍ ስም ያላቸው የብራዚልና አርጀንቲና መሸነፍ ብዙዎቹን አስገርሟል። አርጀንቲና ሁለት ለባዶ የተሸነፈው በቺሊ ሲሆን ከአርጀንቲና በኩል ሜሲ በጉዳት አልተሰለፈም። ሰርጂዮ አጉዌሮም ቢሆን ጨዋታው እንደተጀመረ ጉዳት ደርሶበት አቋርጦ ወጥቷል። በብራዚል በኩል ደግሞ ኔይማር በቅጣት አልተሰለፈም። ብራዚል ሁለት ለባዶ ሽንፈት የደረሰበት ኢኳዶር ሲሆን ሽንፈቱን መራራ ያደረገው በሜዳውና በደጋፊው ፊት መሆኑ ነው። ሆኖም ከየምድቡ ሁለት ቡድኖች የሚያልፉበት ማጣሪያ ገና ያልተጠናቀቀ በመሆኑ የሰሞኑ ሽንፈት አርጀንቲናና ብራዚልን ከዓለም ዋንጫ ውጪ ሊያደርጋቸው የሚችል ነው ማለት አይደለም። ወዲህ ወደ አውሮፓም ስንመለስ ደግሞ በሁለት ሺ አስራ ስድስት ፈረንሳይ ለምታዘጋጀው የአውሮፓ ዋንጫ ማጣሪያዎች ሲካሄዱ ሰንብተዋል ዛሬም ከምሽቱ ሶስት ሰዓት በኋላ ከአራት ያላነሱ ግጥሚያዎች ይካሄዳሉ። ሁለት ሺ አስራ ስድስቱ የአውሮፓ ዋንጫ ሀያ አራት ቡድኖች ይሳተፋሉ። እስካሁንም የአስራ ስድስት አገር ብሔራዊ ቡድኖች ማለፋቸውን አረጋግጠዋል። ቀሪዎቹ ስምንቱ ደግሞ ወደፊት ይታወቃሉ። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛኢ ጽዮን መስቀል ነበር ከአዲስ አበባ። በዚሁ የዛሬውን የስፖርት ፕሮግራም እናበቃለን። ሳምንት ሰኞ በተመሳሳይ ዝግጅት እንገናኝ Esok zau sedamun cleaning salam dan aku yun.